በመጨረሻው የመጽሔት ክፍለ ጊዜ ዘገባ ደግሞ ሰላሳ ሶስተኛ ዓመቱን ቶሮንቶ ካናዳ ውስጥ በማክበር ላይ ያለው የሰሜን አሜሪካ ኢትዮጵያውያን ስፖርት እና ባህል ፌዴሬሽን ዛሬ ሶስተኛ ቀኑ ላይ ነው። ባለፈው እሁድ በመክፈቻው ቀን ሪፖርቱን ያቀረበው አዲሱ አበበ የትናንትናውን እና የዛሬውን ውሎ በዚህ አሁን በምንሰማው ሪፖርቱ ዘግቧል። ለመላው አድማጮችና ስቱዲዮ ላላችሁት ባልደረቦችም ሰላምታ ይድረሳችሁ። ከቶሮንቶ አለን ላምፖርት ስቴዲየም ከኳሱ ጨዋታ ከቡድኖች ግጥሚያ ልጀምር። ትናንት ስምንት ግጥሚያዎች ተካሂደዋል። አትላንታና የዲሲ ስታር ያካሄዱት ስድስተኛው ውድድር፣ ሲያትል ባሮ እና ሳን ፍራንሲስኮ ያካሄዱት የመጨረሻው ግጥሚያ ከበድ ያሉ ጥሩ ፍክክርም የታየባቸው ነበሩ። አብዛኛዎቹ የመጀመሪያ ግጥሚያቸውን አድርገው ዛሬ ሁለተኛ ውድድር የሚያደርጉ ቡድኖች በመጀመሪያው በተለይ ተሸንፈው ከሆነ የዛሬው ከባድ ውድድር ይሆንባቸዋል። ነጥብ ያጣሉ። ያ ብቻ አይደለም፣ እንኳን ለዋንጫ ወደ ሁለተኛ ዲቪዚዮን እንዳይወርዱም ያሰጋቸዋልና ነው። እነዚህ የትኛዎቹ እንደሆኑ ደግሞ በነገ ሪፖርቴ ገልጣለሁ። ከውድድር ሪፖርቴ ሳልወጣ አንድ ምናልባት በዚህ ፌዴሬሽን ታሪክ ለመጀመሪያ ጊዜ ሴት አልቢትር አይቼ ተደንቅያለሁ። ወጣት ነች። አስራ ሁለተኛ ክፍልን ጨርሳ ለኮሌት እየተዘጋጀች ነው። እንደ አውሮፓ አቆጣጠር ከሁለት ሺ ሰባት አመተ ምረት ጀምራ በዓለም አቀፍ ዳኝነት የፊፋን እውቅና አግኝታለች። አልቢትር ትራሃስ ገብረ ዮሐንስን አነጋግራለሁ። የመጨረሻ ነጥቤ ኳሱን ተከትለው በየዓመቱ ስለሚካሄዱ ስብስቦች ይሆናል። በቀደመ ሪፖርቴ የተለያዩ ስብስቦች ከኳሱ ጋራ ይኖራሉ ብያለሁ። አዎ፣ ለምሳሌ ዛሬ የሰማያዊ ፓርቲው ኢንጂነር ይልቃል ለደጋፊዎቹና ለሌሎች ኢትዮጵያውያን ስለ ፓርቲው እንቅስቃሴ ገለጻ ያደርጋሉ። ኢሳት፣ የኢትዮጵያ ሳተላይት ራዲዮና ቴሌቪዥን ስድስተኛ ዓመታዊ የምስረታ ቀኑን ያከብራል። ነገ ማታ ታዋቂው የሰውነት ማጎልመሻ ትምህርት መምህር ግርማቸሩ ምነው፣ እንኳ ድሮ በኢትዮጵያ ራዲዮ በጠዋት እየቀሰቀሰ ድቡድብ በሉ እስኪ በሉ ድቡድብ ድቡድብ የሚለን እሱ፣ ነገ የቶሮንቶ ማህበረሰብ እውቅና ይሰጠዋል፣ ያከብረዋል። እና እየተዘጋጁ ናቸው። ድቡድብ ቢቀር እንኳን ግርማቸሩ በምን ሁኔታ ላይ እንዳለ ለማየት ለማነጋገር እንሞክራለሁ። ለዛሬ ይብቃኝ። በለው ቆንጂት፣ ሰሎሞን እንዲሁም ንጉሱ ከኢንጂነሩ በዚህች የመዝጊያ ሙዚቃ ዱብ ዱብ በለው፣ እንግዲህ ዱብ ዱብ ዱብ። ለአሜሪካ ድምፅ ራዲዮ አዲሱ አበበ ነኝ ከቶሮንቶ ካናዳ።